የድሬዳዋ አስተዳደር ምክር ቤት የከፍተኛ አመራር አባላት ለውጥ አድርጓል። ዛሬ የአስተዳደሩ ምክር ቤት አፈ ጉባኤ፣ ከንቲባ፣ ምክትል ከንቲባና ሌሎች አራት የካቢኔ ሹመቶች ላይ ነው ለውጡ የተደረገው። ከወር በፊት በድሬዳዋ የተካሄደውን ተቃውሞ ተከትሎ የኢህአደግ ምክር ቤት ሥራ አስፈጻሚ ኮሚቴ አባላት የሆኑት አቶ ተፈራ ደርበውና አቶ መለስ ዓለም በመሩት መድረክ የከፍተኛ አመራሩ አባላት የተገመገሙ ሲሆን የዛሬው የአመራር ለውጥም ያንኑ ተከትሎ እየመጣ እንደሆነ ተገልጿል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። የድሬዳዋ አስተዳደር ምክር ቤት በሁለተኛ የስራ ዘመኑ ባካሄደው አምስተኛ አስቸኳይ ጉባኤ ድሬዳዋን ለሶስት አመት ተኩል በከንቲባነት የመሩት አቶ ኢብራሂም ውስማን ድርጅታቸው ኢሶዴፓ ለሌላ ተልእኮ ስለሚፈልጋቸው መልቀቂያቸው እንዲቀበል ያቀረቡትን ጥያቄ ተቀብሎ በምትካቸው አቶ ማህዲ ጊሬን በከንቲባ ማድረግ ምክትል ከንቲባ ሆነው እንዲሰሩ ሾሟቸዋል። የቀድሞ ከንቲባ ኢብራሂም ኡስማን በእርሳቸው አመራርነት ዘመን ሀገሪቱ ብሎ ማስተዳደሩ አለመረጋጋቱ ስለነበሩና ብዙ ትኩረታቸው ጸጥታ ማስከበር ላይ ስላተኮረ ለከተማቸው የሚመኙትን ያህል ልማት አልሰራውም ብለዋል። ይሁንና በእርሳቸው አመራርነት ዘመን የኢንዱስትሪ ማዕከል ግንባታ መጠናቀቁን የምድር ባቡር ግንባታ መገንባቱና ሌሎች ስራዎች መሰራታቸውን ገልጸዋል። የአብዲ መሀመድ ኡመር ወይም አብዲሌ መዋቅር እንዲፈርስና አሁን የተጀመረው ሀገራዊ ለውጥ እውን እንዲሆን ያበረከቱትን ማስተዋጽኦ ጠቅሰዋል። አዲስ የተሾሙት ከንቲባ ማህዲ ጊሬ ሮብሌ የመጀመሪያና ሁለተኛ ዲግሪያቸውን በፖለቲካ ሳይንስና ዓለም አቀፍ ግንኙነት እንዳገኙ የተነገረ ሲሆን በጅጅጋ ዩኒቨርሲቲ በተለያዩ አመራርነት እርከኖች በሶማሌ ክልል የቴክኒክ ና ሙያ ቢሮ ኃላፊነት በሴቶች ጉዳይ ሚኒስትር አማካሪነት በሽንሌ ወረዳ ምክትል አስተዳዳሪነትና በኢሶዴፓ ውስጥም በኃላፊነት መስራታቸው ተገልጿል። የድሬዳዋ አስተዳደር ምክር ቤት አባል ባለመሆናቸው በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ ማህዲ ጊሬ የሕዝቦችን አብሮነትና ሰላም፣ የወጣት ስራአጥነት እንዲሁም ልማትና መልካም አስተዳደር የትኩረት ነጥቦቻቸው እንደሚሆኑ አስታውቀዋል። በሌላ በኩል በቅርቡ አፈ ጉባኤ ሆነው የተሾሙትና በወጣቶች ተወዳጅ እንደሆኑ የሚነገርላቸው አቶ ከድር ጀዋር ምክትል ከንቲባ ና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሆነው ሲሾሙ የእርሳቸውን የአፈ ጉባኤነት ሹመት ደግሞ የቀድሞ ምክትል ከንቲባ ና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የነበሩት አቶ አብዱላ አህመድ ተረክበዋል። አቶ አብደላ ከዚህ በፊትም በርከት ላሉ ዓመታት በአፈ ጉባኤነትና ምክትል አፈ ጉባኤነት ሰርተዋል። አቶ ማሀዲ ከምክትላቸው ባሻገር ሌሎች አራት የካቢኔ አባሎቻቸውንም ቀይረዋል። ሆኖም ሁሉም ተሿሚዎች ከአንድ ተቋም ወደ ሌላ ተቋም የተዘዋዘዋሩ ናቸው። በድሬዳዋ የአርባ አርባ ሀያ ቀመርን በመቃወም የሚንቀሳቀሰው ሳተናው የድሬዳዋ ወጣቶች ህብረት አባል የሆነ ወጣት ወንዶሰን ኪዳኔ ግን በግል የአቶ ከደር ጀዋሪ ሹመት ቢደግፍም ነባሩ ቀመር እንዲቀጥል በመደረጉ ግን በሹምሽሩ ለውጥ ይመጣል ብሎ እንዳያምን እንዳደረገው ይናገራል። ውሳኔ አይደለም ይሄ አርባ አርባ ሀያ ውሳኔው፣ የፖለቲካ ውሳኔ ነው። ዛሬም ነገም ማንም ቢቀየር ምንም ቢል አርባ አርባ ሀያ እስካልተነሳልን ድረስ እኛ ሰላም አናገኝ። ምክንያቱም በአርባ አርባ ሀያ ቀመር ነው ሁላችንም እያገለለን ያለ ነው። ድሬዳዋ ድሬዳዋ የሚፊል ስሜት ሳይሰማል፣ ጫት ቃሚ፣ መጠጥ ጠጪ፣ ተስፋ የቆረጠው ትውልድ የተፈጠረው ይሄ ቀመር ከመጣ ጊዜ ነው። ስለዚህ አሁን የተደረገው ለውጦች እኔ በራሴ በኩል ሙሉ ሙሉ ምንም አይነት ለውጥ ያመጣል ብዬ አልገምትም። ምንም አመጣም እያየውንም ነገር የለም። ምክንያቱም እኛ ሰዎች ይቀየሩልን ሳይሆን በዋነኝነት ሀሳባችን አርባ አርባ አያዩረን በግለሰብ ደረጃ አሁን ከድርን በጣም የምንወደው ልጅ ነው። ጥሩ ልጅ ነው። ብዙ ስራዎች ይጠብቁታል። ምክትል ከንቲባ ነው እንግዲህ ምክትል ከንቲባ እና ንግድ ኢንዱስትሪ ነው አለ ቢሮ ኃላፊ ነው። ስለዚህ በጣም ስራ ይጠብቀዋል። ድሮ የምንወደው ልጅ ነው። አንዱ ልጅ አስጠግቶልናል ግን በዋነኝነት ኮታ ጥያቄ ስለሆነ ነው። አሁን ትልቁ ችግራችን። ከወር በፊት በከተማው የተነሳውን ተቃውሞ ተከትሎ ከፍተኛ አመራሩ የጠቅላይ ሚኒስትሩ አማካሪ በሆኑት አቶ ተፈራ ደርበውና አቶ መለስ አለም መሪነት ግምገማ ያካሄዱ ሲሆን የአመራር ለውጡም የግምገማ ውጤት እንደሆነ ነው የሚነገረው። ምክር ቤቱ ባለፈው በከተማው የተነሳውን ተቃውሞ ተከትሎ ከጸጥታ ከፖለቲካ አመራር እንዲሁም ከልማትና መልካም አስተዳደር አንጻር ሊሻሻሉ ይገባቸዋል ተብለው ከወር በፊት በተለዩ ጉዳዮች ዙሪያ የተከናወኑ ተግባራትንም በቀድሞ ከንቲባ ኢብራሂም ውስማን ቀርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ከድሬዳዋ።